ፕሬዚደንት መሐማት ኢድሪስ ዴቢ ለተገደሉት ወታደሮቻቸው ሐዘን የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ትዕዛዝ ሰጥተዋል። የማዕከላዊ አፍሪካ ሀገሮች የራዲዮ እና የቴሌቪዥን ጣቢያዎች ከትናንት ሰኞ ጀምረው ለሶስት ቀናት ሃይማኖታዊ መዝሙሮችን ብቻ ማሰማት እንዳለባቸውም አሳስበዋል። ዴቢ የሦስት ቀናት የሐዘን ጊዜ ያወጁት ከናይጄሪያ ጋር ሀገራቸውን በሚያዋስነው ድንበር አቅራቢያ ቻድ ሐይቅ ግዛት ላይ የሚገኘው ኢንጎቡዋ መንደርን ትናንት በጎበኙበት ወቅት ነው። የቻድ መንግስት ቴሌቪዥን እንደዘገበው የቦኮ ሀራም ታጣቂዎች በዚያች መንደር ወደ አርባ የሚሆኑ የቻድ ወታደሮችን ገለዋል። ዴቢ ወታደራዊ መለዮ ልብስ ለብሰው የተገኙበት የወታደሮቹ የቀብር ስነ ስርዓት ከትናንት ጀምሮ በተደጋጋሚ በቴሌቪዥን ሲተላለፍ ቆይቷል። ከቀብር ስነ ስርዓቱ በኋላም በሰፊው የቻድ ሀይቅ አካባቢ የተደበቁ የሽብርተኛ ቡድኖን አባላት መንጥሮ የሚደመስስ አዲስ ሰራዊት ወደ አካባቢው አዝምቻለሁ ሲሉ በመንግስቱ ቴሌቪዥን አውጀዋል። እንደ ቻድ ፕሬዚደንት የሰራዊቱ ጠቅላይ አዛዥ መሆናቸውን እና የሲቪሎችን ደህንነት የመጠበቅ ኃላፊነት እንዳለባቸው የተናገሩት ዴቢ በመንግስቱ ወታደሮች ላይ ይህንን አስከፊ ጥቃት ያደረሱ የቦኮ ሀራም ሽብርተኞችን እንዲመነጥር ለሰራዊቱ ትዕዛዝ ሰጥቻለሁ ሲሉ ነው የተደመጡት። ዘመቻውን በቻድ ሐይቅ አካባቢ በረሃ ውስጥ በሚበቅል ሐስከናይት የተባለ ጠንካራ ተክል ስም ሰይመውታል። ወታደሮቹ የውጋያ ልምድ ያላቸው ጂሃዲስቶቹን ድል ለመምታት የሚያስፈልጋቸውን መሳሪያ የታጠቁ ናቸው ሲሉም አክለዋል ፕሬዚደንት ዴቢ። የቻድ የጦር ኃይል ባለስልጣናት እንደተናገሩት በወታደሮቹ ላይ እሁድ ማታ ድንገተኛ ጥቃት የሰነዘሩት የቦኮ ሀራም ታጣቂዎች 300 እንደሚሆኑ ገልጸው ከሞቱት ሌላ በርካታ የቆሰሉ ወታደሮች እንዳሉም አመልክተዋል። በርካታ የቦኮ ሀራም አጥቂዎች መገደላቸውን የገለጹት የቻድ ወታደራዊ ባለስልጣናት የጦር መሳሪያዎች እና አስከሬኖችን ይዘው ያመለጡም አሉ ብለዋል። የተገደሉ ወይም የቆሰሉ በርካታ ሲቪሎችም እንዳሉ ነው የገለጹት። የቆሰሉት ሲቪሎችና ወታደሮች በነጻ ሕክምና እንዲሰጣቸው ፕሬዚደንቱ ማዘዛቸው ተጠቁሟል። የጦር ሰፈሩን የወረሩት የቦኮ ሀራም ታጣቂዎች በርካታ ተሽከርካሪዎችን፣ ሞተር ሳይክሎችን እና ከባድ መሳሪያዎች የተከማቹባቸውን ሕንፃዎች በእሳት አጋይተው ወደ ሀይቁ እና ወደ አካባቢው መንደሮች ሸሽተው አምልጠዋል ሲሉ ነው የጦር ሰራዊቱ ባለስልጣናት ጨምረው ያስረዱት። ማሩዋ የሚገኘው የካሜሩን ዩኒቨርሲቲ የግጭት አፈታት አዋቂ ባለሙያው ሳይቡ ኢሳ ቻድ ብቻዋን በቻድ ሀይቅ የሚንቀሳቀሱትን ጂሃዳዊ ታጣቂዎች ልትዋጋ አትችልም ብለዋል። በድህነትና በአስቸጋሪ የኑሮ ሁኔታ ምክንያት እጃቸውን የሰጡ ወይም በካሜሩን፣ ናይጄሪያና ቻድ እንዲሁም ኒጀር ኃይሎች የተዳከሙ የቦኮ ሀራም ተዋጊዎች ቻድ ሐይቅ አካባቢ የሚንቀሳቀሱ ሌሎች ትናንሽ ቡድኖችን ተመልሰው መቀላቀላቸው እንደማይቀር የተናገሩት ተንታኙ ሳይዱ እጅግ ሰፊ በሆነው የሀይቁ አካባቢ ተደብቀው የሚንቀሳቀሱትን ታጣቂዎች ሊያስቆሙ የሚችሉት ሀገሮቹ በጋራ እርምጃ ከወሰዱ ብቻ መሆኑን ጠቁመዋል። ታጣቂዎቹ ብዙውን ጊዜ ጥቃት የሚያደርሱት አቅርቦት ለመዝረፍ እንደሆነ ገልጸው፣ ከመንግስታቱ ወታደሮችም ከሌሎችም የታጠቁ ቡድኖችም ላይ የጦር መሳሪያ ለመንጠቅም ጭምር መሆኑን አስረድተዋል። የቻድ መንግስት ጥቃቱን አስመልክቶ የቻድ ሀይቅ ኮሚሽን ህብረ ብሔራት የጋራ ግብረ ኃይልን እርዳታ መጠየቁን አስታውቋል። 11 ሺህ ሰራዊት ያሉት ግብረ ኃይሉ ወታደሮች አዝምቶ እንደሆነ ግን ቪኦኤ ለጊዜው ሊያረጋግጣል አልቻለም። እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ ም በናይጄሪያ እና በቦኮ ሃራም መካከል ውጊያ ከተቀሰቀሰና ወደ ሌሎቹ የአካባቢው ሀገሮች ከተስፋፋ ወዲህ ከ40 ሺ የሚበልጡ ሰዎች እንደተገደሉና ሶስት ሚሊዮን ሰዎች ከመኖሪያቸው መሰደዳቸውን የተባበሩት መንግስታት ድርጅት መረጃ ያሳያል።